የባህል መድረክ በሀገራችን በኢትዮጵያ ሴት ንጉሥ ትውለድ ጳጳስ አይታወቅምና ሴትን ማክበር ያስፈልጋል የሚል የአነጋገር ብሂል አለ። ሴትን የማክበር ባህል ከእናትነት ከእህትነት፣ ከርኅሩህነት፣ ከጀግንነት ከመሳሰሉት ክንውኖች ጋር የተያያዘ በመሆኑ ማህበረሰቡ ክንውኑን ኢትዮጵያዊ ጨዋነት ከሚለው መርህ ጋር እንደሚያቆራኘው የማህበረሰብ ጉዳይ አጥኚዎች ይናገራሉ። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ነገርን ነገር ያነሳዋል ነው እና በዛሬው መሰናድዌ ባለፈው መስከረም ወር መጨረሻ አንድ አመት የሆነውንና በአሁኑ ወቅት በርካታ ምዕራባውያን ሀገራት ተግባራዊ ስላደረጉት ሚቱ ስለተባለው የሴቶች መብት እንዲከበር ስለሚጠይቀው እንቅስቃሴ መሰናዶ ይዘናል። ሃሽታግ ሚቱ በሚል ስያሜ የሚታወቀው ንቅናቄ የዛሬ 12 ዓመት ግድም ታራና ቡርክ በተባለች የማህበረሰብ አደረጃጀት ጉዳይ ሰራተኛና የህብረተሰብ ጉዳይ ተቆርቋሪ ጥቁር አሜሪካዊት ነው የተጀመረው። ታራና ይህን ንቅናቄ የጀመረችው በራሷ ላይ በደረሰ ጥቃትና በማህበረሰቡ ላይ የምታየውን ችግር ታሳቢ አድርጋ በራሷ ተነሳሽነት እንደሆነም ተነግሯል። ቆየት ብሎ ጥቁር አሜሪካዊቷ የማህበረሰብ ጉዳይ ተቆርቋሪዋ ታራና ታዋቂው አሜሪካዊ የፊልም ስራ አዋቂ ሃሪብ ዌንስታይን በስራ ገበታ ላይ የሚያደርሰውን የጾታ ጥቃት በዚሁ ሃሽታግ ሚቱ በተሰኘው ንቅናቄ ለአደባባይ ማበቃቷ ጉዳዩ ትኩረት ሊሰጠው ይገባል በሚል ንቅናቄው መጠናከሩ ይነገራል። ይሁንና ሀሽታግ ሚቱ የተሰኘው ንቅናቄ ባለፈው የጎርጎሮሳውያን ዓመት ጥቅምት ወር በማህበራዊ መገናኛ ዘዴዎች ከተሰራጨ በኋላ ዘመቻው በእርግጥ በዚያው በሰሜን አሜሪካ የተለያዩ ተቋማትና መስሪያ ቤቶችን ጨምሮ በአውሮጳም የበርካታ የመንግስትና የግል መስሪያ ቤቶችን ቀልብ ስቦ ተግባራዊ መደረግ ጀምሯል። የሴቶች እኩልነት በአንጻራዊ ክብር ያገኛል በሚባልበት በሰሜን አሜሪካም ይህ ንቅናቄ ጎልቶ እስኪወጣና ተግባራዊ እስኪደረግ አመታት አስቆጥሯል የምትለው ስለ ሰው ልጆች መብት የተለያዩ ዝግጅቶችን ለአድማጮች ጆሮ በማድረሷ የምትታወቀው የኢትዮ ዲያስፖራ ሬዲዮ ዋና አዘጋጅ ቅድስ ተስፋዬ ወይም ቅድስ ታቢኔዘር ናት። እንደ ቅድስት በሀገረ አሜሪካ ይህ ንቅናቄ ከተጀመረ በኋላ በመቶ ሺህ የሚቆጠሩ ሴቶች ችግራቸውን በአደባባይ አውጥተው ተናግረዋል። እየተናገሩም ነው። ራሱ ወጥቶ እዚህ ጋር ለመድረስ እንግዲህ አስቢው፣ በሀገር አሜሪካ ምን ያህል ጊዜ እንደወሰደ ድምጾች ይታፈናሉ። ስቲል ናው አሜሪካን ራሱ በጣም ችግር አለ። በእኛ ኮሚኒቲ ውስጥ አታስቢው፣ የሴቶች አፈና ምን ያህል ነው የሚለውን እንዲህ የምንነጋገረው አይደለም። እኛ ራሱ ሚዲያ ላይ ስላለን ብቻ የሚደርሰን ነገርን ስትሰሚው በጣም ነው የሚዘገንንሽ። ሴቶችን እዚህ ሀገር አምጥተው ምን ያህል አቢውዝ እንደሚያደርጉ ወንዶቻችን፣ ማለት ነው እና እንግዲህ አሁን ሚቱ አስራ ሰባት ሚሊዮን ወደ ሰባት መቶ ሺ ሰዎች በዚህ በሴክል ሴክስዋል ሃራስመንት ወይም ደግሞ ጾታዊ ጥቃት በምንለው ማለት ነው ከዛ ቁጥና ስምንት አመተ ምህረት ጀምሮ ሪፖርት ያደረጉ አሉ ይባላል በዚህ በሀገር አሜሪካ። ወደ ሀገራችን ኢትዮጵያ ስንሄድ ግን እንደዚህ አይነት ሙመንቶችን ለመጀመር ጊዜ ወስዷል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ጊዜ ጀምሮ በንግግራቸው ሴቶችን ማክበራቸው ብሎም ኢትዮጵያውያን ሴቶች ለሀገራቸው እንዲሰሩ ወደ ትልቅ ኃላፊነት ቦታ ማምጣታቸው የብዙዎችን ይሁንታ አግኝቷል። የማህበረሰብ ጉዳይ አዋቂዎችም እንደሚሉ አሁን ሴቶችን በዚህ ሁኔታ ማክበርና ለማህበረሰቡ የግንዛቤ ማስጨበጫ ዝግጅቶችን ካካሄድን ለሴቶች የምንሰጠው ክብር ከቃላት በዘለለ ተግባራዊ የማይሆንበት ነገር እንደሌለ ነው የሚናገሩት። በእኛ ሀገር ሆነሽ ስታዩ ብዙ ጊዜ የፆታዊ ጥቃት ሀሳብ ሲነሳ ህብረተሰብን ማንቃት ይጠይቃል። መጀመሪያ ህብረተሰብ በዛ ጉዳይ ላይ ያለውን ግንዛቤ እንዲቀይር ማድረግ ማለት ነው። እንግዲህ እኛ ሀገር አንዲት ሴት ፆታዊ ጥቃት ሲደርስባት ወይም ደግሞ በቤት ውስጥ ጥቃት ስትጠቃ በመጀመሪያ የሚባሉ በተለምዶ ራሱ ያደጉ ነገሮች አሉ። ህብረተሰባችን በዛ ነገር ውስጥ ንቃት ህሊናው ገና ነው የምንለው ማለት ነው። እነዛ ነገሮች ህብረተሰቡን ለሴቶች ያለውን ነገር እንዲቀይ አየር ማድረግ መጀመሪያ ይቀድማል። ምክንያቱም አንዲት ወጣት በኢትዮጵያ ውስጥ ጾታዊ ጥቃት ቢደርስባት ወይ አስገድዶ ብትደፈር የኢትዮጵያ ውስጥ መጀመሪያ የሚባለው አጭር ቀሚ ስለለበሰች ነው የሚል ይሰዋል። ይህ ስህተት ነው የሚለውን አይደለም እና በዛን ልዩነት ውስጥ ስለ ፆታዊ ጥቃት ለማንሳት ህብረተሰብ ከዚህ ቀደም ማለት ከአስር አመት በፊት ከአስራ አምስት አመት በፊት ኢትዮጵያ ውስጥ በኤች አይቪ ላይ የተሰሩ አይነት ስራዎች በሴቶች ላይ መሰራት አለበት ብያስባለሁ ምክንያቱም ሴቶች ሲባል ልጆቻችን እህቶቻችን፣ ሚስቶቻችን፣ እናቶቻችን ናቸው ብሎ የሚያስቡ ሰዎች በዚህ ላይ ጠነከረ የማህበረሰብ ለውጥ መምጣት አለበት ብዬ አስባለሁ። ምክንያቱም አንድ ሴት በትዳር ውስጥ ችግር ቢገጥማት ለጓደኛዋ ለመንገር ጓደኛዋ ያ ችግር እንደ ችግር እንደሚቆጠር ማመን አለባት። ከዛም ደግሞ እንደ ችግር ተቆጥሮ በህግ የሚፈረድበት ሁነኛ ህግ አዋቂዎች ሊኖሩን ይገባል። አንዳንድ ጊዜ የሚፈረዱበት በደልሽ እና ው በህግ አንጻር የሚሰጠው ውሳኔ አንድ ሳይሆን ታያለሽ። ያ ደግሞ ማለት የህግ አዋቂዎች ህጉን በትክክል ካለመተርጎምም ሊሆን ይችላል ወይም ደግሞ የዛን አይነት ህመሙንም አለማወቅም ሊሆን ይችላል ብዬ ነው የማስበው እና አገራችን በሴቶች ላይ የሚደርሱ ጉዳቶችን አንስቶ ለመነጋገር እጅግ በጣም ሩቅ ነን። እኛ ራሳችን ስለ ችግሮቻችን ስንናገር የምንናገርበትን ምክንያት አንዳንዶቻችን አናውቀውም። የሴት ጥቃት ማለት ሴት ልጅ ላይ የሚደርስ በደል ነው እንጂ ሴት ልጅ ደግሞ ቤቷ መበደል ወይም ቤቷ ማፍራዝ አለባት ብለንም አናምንም። እንደዚህ አይነት አመለካከቶች ካሉን እኛ ራሳችን በዛ ጉዳይ ላይ መጀመሪያ ግንዛቤ ሊኖረን ይገባል። አለበለዚያ ህብረተሰብ አናተርፍም ማለት ነው። በኢትዮጵያ ሴቶች ላይ የሚደርስን የጾታ ጥቃት ሸፍኖ ማለፍ ለሴቲቱ ክብርም ሲባል ብሎም የሴቲቱ ስም እንዳይጠፋ ሲባል እንዲሁም በፍርሃት የተነሳ ደብቆ ማሳለፉ የአደባባይ ሚስጥር ነው። ከዛ በዘለለ ባል ላታገኝም ትችላለች የሚል አጉል ልማድም አልፎ አልፎ ይታያል። በማህበራዊ ጉዳይ ላይ በርካታ ጽሑፎችን ለአንባቢያን በማቅረባቸው የሚታወቁት ዲያቆን ዳንኤል ክብረት እንደሚሉት የሴቶችን አያያዝ በተመለከተ በማህበረሰባችን ሁለት አይነት ነገሮችን አያለው። አንዱ የሴትን አክብሮት እጅግ ከፍ የሚያደርግ ሌላው ለሴት ክብር የማይሰጥ ነው። እኛ ጋ አሁን ሁለት አይነት ባህል አያለሁ። አንዱ ሴቶችን ዝቅ የሚያደርግ፣ በሌላ በኩል ደግሞ ሴቶችን ከፍ የሚያደርግም ታገኛለች። ለምን አንዱ አላሸነፈም የሚለው ሁሌ ይገርመኛል። አሁን ለምሳሌ በኦሮሞ በደቡብ ባህል እንደዚሁ ሁለት ጎሳዎች ሲጣሉ፣ ይሄ በኦሮሞ ሲንቄ የሚባለውን ይዛ አንዲት ሴት ከወጣች ጦርነቱ ይቆማል እና ይህን ያህል ትን ስልጣን ይሰጣል። እንደገና ደግሞ ሴት ጳጳስ ትውለድ ንጉሥ አይታወቅም እና ትልቅ ናት ብሎ የማክበር ባህል ደግሞ ታገኛለች። በሌላ በኩል ደግሞ ሴቶችን አሳንሱ የማየትም ሁኔታም ደግሞ ታገኛለች። እና እኔ የማሳነሱም ጉዳይ ቢሆን አሁን የምናየው የዚህ የጾታ ጥቃት ድረስ አይሄድም ነበር። ከሷ አልነበረም የሚመጣው። ለሰው ክብር መስጠት፣ ሰውን መውደድ፣ ማክበር ባህላችን ውስጥ አለ። ሁሉም ግን እንዴት ወደ አሁን ወደ መጣንበት? የዚህ በተለይ አሁን አሲድ መድፋት፣ የሥራ ላይ አቢዝ ማድረግ፣ ኮሳ ምናምን ምናምን የሚባሉት ነገሮች ከዚህ ከዘመናዊነቱም ጋር አብሮ የነበረውን ባህል የነበረውን መጥፎ ነገር አፕግሬድ አድርጎታል እንጂ ኢትዮጵያ ጨዋነት በምንለው በዛኛው ሌሎችን ትተን ሰውን ማክበር ሰውን መውደድ እናትን እንግዲህ ኢትዮጵያ ውስጥ እናት ናት። ትልቋም የምትወደዱ ነው የምትቀም በዛ ደረጃ ያለን ክብር ይዘነው አልቀጠል ነው ጨዋነት። እሱ ነበር ያስተምረ ዲያቆን ዳንኤል እንደሚሉት ኢትዮጵያዊ ጨዋነት ለተጨቆኑ መቆምን፣ መብትን ማክበርን፣ እውነተኛ መሆንን ሁሉ ያካትታል። ኢትዮጵያዊ ጨዋነት ማለት ለእኔ የስነ ምግባር መርሆችን የሚያከብር ኢትዮጵያዊነት ማለት ነው። ማክበር፣ መውደድን፣ የሰው ገንዘብ አለመፈለግን፣ የራስን አለመስጠትን፣ ምድ ወዳጅ የለውም ብሎ አለመናቅን፣ ለተዋረደ ወይም ለተጠቃ መቆምን፣ የሰው ነገር አለመፈለግን፣ ሁልጊዜ ከነጽህና ጋር ለመቆም መትጋትን፣ እውነትን መውደድን። በሰሜን አሜሪካ በስራ ገበታ የሚታየውን የጾታ ጥቃት ለመታገል ሲባል ሀሽታግ ሚቱ የተሰኘው ንቅናቄ መጀመሩ ሰዎች ከሰዎች ጋር የሚያደርጉት የወዳ ወዳጅነት ግንኙነት እንዲገታ ሆኗል። በስራ ገበታም ቢሆን ሰራተኞች እርስ በርስ በምን ይጋጩ ተብሎ የተቀመጠ ሕግ ነው ብለው ሀሽታግ ሚቱ ንቅናቄን የሚያጥላሉ ወገኖች ጥቂቶች አይደሉም። በፆታዊ ጥቃት ምክንያት ወንዶች ለፍቅር ግንኙነት ባይሆንም የወደዷትን ሴት ቁንጅና እንዳያደንቁና እንዳይነግሯት መውደዳቸውን እንዳይገልጹላት ያደርጋል ሲሉ ንቅናቄውን በመቃወም ከወራቶች በፊት በርሊን ላይ ጥቂት ሴቶች ለተቃውሞ ሰልፍ ወጥተው ነበረ። በኢትዮጵያ በማህበረሰባዊ እና በፖለቲካዊ ጉዳዮች የሴቶች ተሳትፎ ጎልቶ ለመውጣት ሴቶች ለወንድ ቅድሚያ የመስጠት ልማድ ብቻ ሳይሆን ሴቶች ራሳችን ባለመደጋገፋችን ነው የሚሉ እንስቶች አሉ። ጋዜጠኛ ቅድስት አቤነዘርም በዚህ ሀሳብ ተስማማለች። እውነትሽን ነው እኮ። በጣም የሚገርምሽ ለምሳሌ አሁን ሀገራችን ኢትዮጵያ አሁን ያለችበትን ሁኔታ ስታስቢ የሴቶች ተጋድሎና የሴቶች እንቅስቃሴ በፖለቲካው በማህበራዊው ነገር ኢኮኖሚካሊ ነገር ላይ የሴቶች ተሳትፎ ከማንኛውም ወንድ የተሻለ ነው። ግን ሚዲያዎቻችን ራሳችሁ ከአንቺ ከምታውቂው በላይ ወንዱን ነው አምጥተው ኢንተርቪው የሚያደርጉት ሪኮግኒሽን የሚሰጡት፣ ስራዎቹን ወንዱን ላይ ነው። ሴቷን ምንም ነገር እንዳልሰራች እንድታቅ ነው የሚፈልጉት። እየሰራች ታቂዋለሽ፣ ፐርሶናሊቲሽን ታቂዋለሽ፣ ምን እንደሆነች ታቂዋለሽ። እና መቼም አሁን ይሄ የሶሻል ሚዲያው በአንድ በኩል ጥቅም ያለው የሴቶችን ነገር ይዞ የሚወጣል። እንደገና ደግሞ የሰሩ ሴቶች አሉ አገራችን ውስጥ እኮ ከነ አምባሳደር ቆንጅት ጀምረሽ የኢትዮጵያ ትልልቅ ሰዎች በፖለቲካ እነ ብርቱካንን ከተሽ፣ ማህበራዊ ጉዳይ ደግሞ እነ ሲስተር ዘሚደር ብቲ በጣም ትልልቅ ሴቶች እንደው እንዲህ እንዲህ ብለን ልንቆጣቸው የምንችል ትልልቅ ሰዎች አሉን። ግን የህብረተሰባችን ትኩረት ወንዱ ላይ ነው፣ ወንዱን በጉዳዩ ሪኮግኒሽን የመስጠት ነገር ላይ ነው። ያ ደግሞ እኛ ጋር መጡ። እኛ ሴቶች ራሳችን ለሴቶቹ ችግሮች ነን። ሴት ልጅ ጮክ ብላ ስትናገር ስህተት ነው። ሴት ልጅ ስለ እውነቷ ስለ ሀቋ ስትናገር እቺ ደግሞ ምን ያንጣጣታል የሚልሽ ህብረተሰብ አለ። በሌላ አንጻር ግን ወንዱ ልጅ እየደነፋ ሲናገር ትክክል ነው፣ ታጋይ ነው የሚባለው። ሴቷ ከጮኸች እኮ እንዴ እቺ የሚባል ብዙ ነገር አለ። እኔ የሚባለው እንደገና ደግሞ ወንዱ ግን በተቃራኒው ሴት ጀግና ነው፣ ታጋያቸው ነው፣ ከፊታቸው የቆመ ትልቅ ሰው አድርገው ነው የሚያስ ሌላው ለሁሉም ነገር ተቀባዩ ህብረተሰብ ነው። ህብረተሰባችን በእንደዚህ አይነት ጉዳይ ላይ ንቃተ ሕሊና እንዲኖረው ማድረግ አለብን። በምን መንገድ መሰራት አለበት? እንግዲህ የተለያዩ እንዳልኩሽ ቅድም በኤች አይ ቪ በሌሎችም ነገሮች እንደተጠቀምንበት የተለያዩ የኪነ ጥበብም የተለያዩ ነገሮች ላይ መሰራት አለበት። የሚቀረጹት ድራማዎች የሴትን የበታችነት የሚያሳዩ የሚጻፉት ጽሑፎች መጽሐፍ የሴትን የበታችነት የሚያሳዩ ከሆነ ሴቶቹን ልጆቻችንን ጠንካራ አድርገን ቀርጸን እናሳድጋለን የሚል እምነት በህብረተሰብ ውስጥ መኖር የለበትም። በፖለቲካ ሙቭመንቱ ስታይ ከኢትዮጵያ ኢህአዴግ ውስጥ በፖለቲካ ውስጥ ትልቅ ስራን የሰሩ ሴቶች አሉ። እነዛ ሴቶች ሳይሆኑ ወንዶቹ ናቸው እንደ ትልቅ ነገር ተነስተው ሲነገር ሲሞገሱ ሲሸለሙ የምታዩ፣ የኢትዮጵያ ሴቶች በዛ ትግል ውስጥ አልነበሩም ማለት አይደለም። በዚህ ሀገር የሚባል አባባል አለ፣ የግማሽ ሰማይን የተሸከመች ማለት ናት ሴት ልጅ ማለት ይሄንን ከባልሽ ጀምሮ የሚያምን ሰው የለም። አንቺ ከባልሽ ትንሽ ነገር ተቸግረሽ ወይም ደግሞ በስራ አካባቢሽ የወንዶች ወይም ደግሞ የተቃራኒ ጾታ ትንኳሳ ደርሶብሽ እቤትሽ ሄደሽ ወይ ይሄ ሰው እኮ እንዲያረገኝ ብለሽ ለመናገር ድፍረት አይኖርሽም። ለምን? ባልሽ በዛ ነገር ይቀናና አንቺ ላይ ነው እንጂ ያ ባለጌ ወንድ እና አይደለም ስህተት ነው ብሎ የሚያምነው ይሄ እንግዲህ ስለምትስቂ ነው ወንድ ፊት ነው የምትባየው እንጂ ወንድ ባለጌ ነው ተብሎ አይታሰብም። እና ብዙ መሰራት ብዙ መደረግ ያለበት ነገር አለ እጅግ በጣም ብዙ በጥናትም ሊታይ የሚገባው ነገር አለ። ግን እንደው ኬት የመጣ ነው? ሴትን እናከብራለን፣ ሴትን እንወዳለን፣ እናታችን እንወዳለን ስንል እንዋሻለን ማለት ነው። ባህላችን ጥሩ አይደለም ማለት ነው። ኬት የመጣ ነው? ምን ትልልቅ ሴቶችን አሳልፈናል። የሴቶችን ትልቅነት የሚያምኑ ወንዶችም አልፈዋል። በኢትዮጵያ ውስጥ ምልሽ ትልቋ እንስት እቴጌ ጣይቱ ምኒልክ ጣይቱ ካሉ በጣም ነበር የሚያደም ጥንታውያኑ አባቶቻችን አያቶቻችን ሴት ልጅ ቆማ አይቀመጡም። እርጉዝ ሆና ሴት ልጅ የሚጋፋ ወንድ አጠገቦች አልነበረም። እኛም እንኳን ደርሰንበታል የሴቶችን ክብር። እኔ ምልሽ ባደግኩበት ቤተሰብ ውስጥ አባቴ ውጭ አምሽቶ ከመጣ ለእናቴ ውጪ የጠጣሁን መጠጥ በሙሉ ይዞ ሊመጣ ይችላል። ያደርጋል። አላከበሩም የምንለው አይደለም፣ ግን አሁን እንደሚባለው ነው። የውጭውን ስታይልና የሀገራችን የግንዛቤ መዋሃ ችግሮች ይፈጥራል። ያ ማለት የኢትዮጵያ ሴቶች ችግር አልነበረም በዛ ጊዜም ማለት አይደለም። ባልተማረ ህብረተሰብ ውስጥ አለ፣ ግን የራሳችን ነገር ላይ ማሳደግ ግን አልቻልንም። እኛም ራሳችን ግን ይሄ ከወንዶች ብቻ ሳይሆን ሴቶችን በሴቶቹ ላይ ያላቸው እምነት ጠንካራ ነው ብዬ አላስብም። ምክንያቱም እንዳልኩሽ ቅድም በየቢሮ በየቦታው ሄደሽ ጠንከር ብለሽ ስትናገሪ እሷ ማናት ነው እንጂ የሚሉሽ አፕሪሺት የሚያደርግሽ ብዙ ሰው የለም። እና እነዛም ነገሮች በራሳቸው የግንዛቤ እጥረቱን እያሰፋው ይመጣል ማለት ነው። እንደዛ ብዬ አስባለሁ። ከባድ ነው በጣም ከባዱን ነገር፣ ግን የሚያቀለው በያገኘነት ትንንሽ ነገር ያንን ነገር ትኩረት የሚደረግበትን ነገር መስራት አለብን። በአጠቃላይ የኢትዮጵያውያን ሴቶች በአሁኑ ጊዜ ሶሻል ሚዲያውም ላይ ቢሆን ሲሆን ትልቅ ተሳትፎ በማድረግ የሴቶችን ጉዳይ ላይ ትኩረት እንዲያደርግ ህብረተሰቡ ማድረግ አለባቸው ብዬ አስባለሁኝ። አለመች አቀደች አሳካች ይላል ትዊተር በተሰኘው የማህበራዊ መገናኛ ገጽ። ሴቶች በማህበረሰብ ዘንድ የሚያደርጉትን ላቅ ያለ ተሳትፎ አጉልቶ የሚያወጣ ገጽ። በእርግጥ እንደተባለው በኢትዮጵያ ማህበረሰቡም ሆነ ሚዲያውም እውቅና የሚሰጠው ከሴት ይልቅ ለወንዶች ነው። ይህን አሸንፎ ለመውጣት የሴቶች እንቅስቃሴ ምን መምሰል ይኖርበታል? አድማጮች፣ ሃሽታግ ሚቱ ስለተሰኘው የፆታ ጥቃትን ስለሚያጋልጠውና ስለሚቃወመው ንቅናቄ ያላችሁን አስተያየት እንድትሰጡን በመጠየቅ የእለቱን ቅንብሬን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።